ትኩረት በአፍሪካ ሰላም ጤና ስትልን፣ አድማጮች በዛሬው የትኩረት በአፍሪካ ዝግጅት በተመራጩ የአሜሪካ ፕሬዚዳንት ዶናልድ ትራምፕ የአፍሪካ መሪዎች ያላቸው ተስፋና በሞዛምቢክ ምርጫን ተከትሎ የተቀሰቀሰውን ተቃውሞ ይዳስሳል። አብራችሁን ቆዩ። የአፍሪካ መሪዎች ተመራጩን ፕሬዝዳንት ዶናልድ ትራምፕን እንደ ሌሎቹ የሀገራት መሪዎች እንኳን ደሳሎት መልእክቶቻቸውን በማስተላለፍ ላይ ይገኛሉ። ከደስታ መግለጫው ባሻገር አብዛኞቹ በአሜሪካ ፕሬዝዳንት ላይ ብሩህ ተስፋ አላቸው። የዝምባብዌ ፕሬዝዳንት ኤመርሰን ምናንጋጓ አገራቸው ከአዲሱ የአሜሪካ አስተዳደር ጋር ለመተባበር ፈቃደኛ መሆኗን ሲገልጹ ዝምባብዌ ከእርስዎና ከአሜሪካ ሕዝብ ጋር የተሻለ የበለጸገና የበለጠ ሰላማዊ ዓለም ለመገንባት ዝግጁ ነች ብለዋል። በናይጀሪያ የመረጃና ስትራቴጂ ልዩ አማካሪ ባዮ ኦናኑጋ በተፈረመ መግለጫ ላይ ፕሬዚዳንት ቦላቲኒዩ ባስተላለፉት መልእክትም በጋራ ኢኮኖሚ ትብብርን ማጎልበት፣ ሰላምን ማስፈንና ዜጎቻችንን የሚነኩ ዓለም አቀፍ ተግዳሮቶችን መፍታት እንችላለን ብለዋል። በደቡብ አፍሪካ የሶፋንስኬ ፓርቲ ብሔራዊ አስተባባሪ ፊሪማን በሁንጌ ለዶች በለ እንደተናገሩትም የትራምፕ ማሸነፍ ያስደሰታቸው ከደቡብ አፍሪቃ ጋር በድንበርና በህገ ወጥ ስደት ላይ ተመሳሳይ አስተሳሰብ ስላላቸው ነው። ልክ እንደኛ ተመሳሳይ ርዕዮተ ዓለምና እምነት ባለው ሰው ደስተኞች ነን። ከድንበር አንጻርና ከህገ ወጥ ስደትም አንጻር የጀርባ አጥንት ይሆነናል። እዚህ ደቡብ አፍሪካ ውስጥ የህገ ወጥ ስደትን ጉዳይ ለመታገልም የበለጠ ጥንካሬ ይሰጠናል። የደቡብ አፍሪቃው ፕሬዚዳንት ሲል ራማፎዛ በበኩላቸው በሀገራቸውና በአሜሪካ መካከል ያለውን የቅርብ አጋርነትና የጋራ ተጠቃሚነት ለማስቀጠል በጉጉት እንደሚጠብቁ ተናግረዋል። የጆሃንስበርግ ነዋሪ የሆኑት ኤሪክ ማቲውስ በበኩላቸው በደቡብ አፍሪቃ ድህነት በመስፋፋቱ የትራምፕ የአሜሪካን ኢኮኖሚ አስተዳደር በደቡብ አፍሪካ የራንድ ገንዘብ ዋጋ ላይ በጎ ተጽዕኖ እንደሚያሳድር ገልጸዋል። ታውቃለህ፣ የተለያዩ ስሜቶች አሉኝ። በሌላ በኩል እንደ ፕሬዚዳንት ስለ ዶላር እና ስለ ራንድ ሁኔታ አንድ ነገር እንደሚያደርጉ ተስፋ እናደርጋለን። ምክንያቱም እዚህ ደቡብ አፍሪካ ውስጥ ነገሮች በሚለዋወጡበት ጊዜ ሁሉ ህይወታችንን ይነካናል። እዚህ ደቡብ አፍሪካ ውስጥ ድህነት ተስፋፍቷል ለማለት እችላለሁ። ስለዚህ እዚያ የሚቀየር ከሆነ ምናልባት የምናከብረው ወይም የምንደሰትበት ነገር ሊኖረን ይችላል። የአሜሪካ ምርጫ ውጤትን ተከትሎ አፍሪካውያን በማህበራዊ መገናኛ ዘዴዎች ምላሽ ሲሰጡ ቆይተዋል። አንዳንዶቹ ውጤቱ ለአሜሪካ ትልቅ ድል ነው ሲሉ ትራምፕ ያለምን ቀጣይ ጦርነቶች ያስቆማሉ ብለውም ያስባሉ። ሌሎች ደግሞ ድሉ የመጣው ትራምፕ የተሻለ ተቃዋሚ ስላልነበራቸውና አሜሪካን ሀገራቸውን ሴት እንድትመራ ዝግጁ ባለመሆናቸው ነው ብለዋል። የኬንያው ፕሬዝዳንት ዊሊያም ሮቶ ለትራምፕ ድል ምላሽ ከመስጠታቸው በፊት ከስልጣን የተነሱት የሀገሪቱ ምክትል ፕሬዝዳንት ራጋቲ ጋችኳ ለትራምፕ የእንኳን ደስ አለዎት መልእክት በኤክስ ገጻቸው ጽፈዋል። ለሁለት ዓመታት በምክትል ፕሬዝዳንትነት የቆዩት ጋቻጓ ወደ ፖለቲካው ለመመለስ እየፈለጉ መሆኑንና በመጀመሪያ የስልጣን ዘመናቸው ሁለት ጊዜ የተከሰሱት ትራምፕ ማሸነፋቸው ለእሳቸው የሚያበረታታ ሊሆን ይችላል ተብሏል። ተንታኞች እንደሚሉት ከቀረጥና ከኮታ ነፃ ወደ አሜሪካ ምርቶችን ለመላክ እድል የሚሰጠው የአሜሪካ አፍሪካ የንግድ ስምምነት አገዋ ቀደም ሲል በነበራቸው የአሜሪካ የሸቀጦች የገበያ ተደራሽነት ፍላጎት በትራምፕ አስተዳደር ከፍተኛ እንቅፋት ሊገጥመው እንደሚችል ይነገራል። በኪንሻሳ በመጪ ዓመት የሚካሄደውን የአገዋ ፎረም በማዘጋጀት ላይ የሚገኘው የዲሞክራቲክ ኮንጎ የንግድ ሚኒስተር ጁልያን ፓኮሎ ሀገራቸው በተለይም ከአገዋ ንግድ በተሟላ ሁኔታ ተጠቃሚ እንድትሆን ከትራምፕ አስተዳደር ጋር እንደሚሰሩ ይገልጻሉ። በአዲሱ ፕሬዚዳንት ዶናልድ ትራምፕ አስተዳደር በዲሞክራቲክ ሪፐብሊክ ኮንጎ ያሉትን የመዋለ ንዋይ ፍሰት እድሎች ለማሳየት ለዚህ ታላቅ መድረክ ስኬታማነት እንሰራለን እንዲሁም በበጎ የማይታየውን የሀገሪቱን ገጽታ የበለጠ በማሻሻል ወደ ዲሞክራቲክ ሪፐብሊክ ኮንጎ በቂ መዋለ ንዋይ መሳብ እንችላለን። በዚህ ሁኔታ ከመላው አፍሪካ ሌሎች መሪዎችም ለትራምፕ እንኳን ደስ አለዎት በማለት አዲሱ የአሜሪካ ፕሬዝዳንት በአፍሪቃ የሚያደርጉትን ተሳትፎ አጠናክረው እንደሚቀጥሉ ያላቸውን ተስፋ ገልጸዋል። ሌላው በዚህ ሳምንት መነጋገሪያ ከሆኑት የአፍሪቃ ጉዳዮች መካከል በቅርቡ ምርጫ ያካሄደችው አፍሪቃዊቷ ሀገር ሞዛምቢክ ምርጫን ተከትሎ በሀገሪቱ የተቀሰቀሰው ተቃውሞ ነው። ሞዛምቢክ በጥቅምት ወር አዲሱን ፕሬዚዳንት ዳንኤል ቻፖ ከተመረጠ ወዲህ በደቡብ አፍሪካዊቷ ሀገር የተቀሰቀሰው አለመረጋጋት እየተባባሰ ነው። ያለፈው ሐሙስ በዋና ከተማይቱ ማፑቶ ጎዳናዎች ላይ ተቃዋሚዎች ያስተባበሯቸው ታላላቅ ሰልፎች ተካሂደዋል። ታዛቢዎች ብጥብጥና ግርግር እየጨመረ ይመጣል ብለው ይሰጋሉ። በደቡብ አፍሪካ በሮዛ ሉክሰምበርግ ፋውንዴሽን ተንታኝ የሆኑት ሞዛምቢካዊው ፍሬድ ሲንጌልንጌ እንደሚሉት በሀገሪቱ ላለፉት በርካታ ዓመታት በነበረው አፋኝ አገዛዝ ሳቢያ ሁከትን መጠቀም ብቸኛው መንገድ እየሆነ መጥቷል። አገዛዙ ሰዎችን ከሰላማዊ ሰልፍ ለማስቆም የኃይል እርምጃ ለመውሰድ እየሞከረ ነው። እስካሁን ይህ አልሰራም። ሰዎች አሁንም መንገድ ላይ ናቸው። አንዱ ችግር ሰዎች ስለ ለውጥ መንግስት እንዲያናግራቸው የሚጠብቁ መሆናቸው ነው። በቋሚነት መነጋገር የሚፈልገው የሞዛምቢክ መንግስት ሳይሆን ህዝብ ብቻ ነው። አምናለሁ መንግስት ሰልፉን ለማስቆም ብጥብጥ ይጨምራል። የመጀመሪያው መድበለ ፓርቲ ምርጫ ከተካሄደ ከጎርጎሪያኑ 1994 ዓ ም ጀምሮ በሞዛምቢክ እያንዳንዱ የምርጫ ውጤት በተቃዋሚዎች ብቻ ሳይሆን በገለልተኛ ተንታኞች ሳይቀር በከፍተኛ ሁኔታ አወዛግቧል። ባለፉት 30 ዓመታት ውስጥም አንድም የምርጫ ውጤት በሀገሪቱ ታማኒ ሆኖ አያውቅም የሚሉት ጌሌንጌ ጎልቶ የወጣው የምርጫ ማጭበርበርና የገዢው ፓርቲ ቀጣይነት ያለው አለመታመን በምርጫና የፍትህ አካላት ላይ ተደጋጋሚ ወንጀላ እንዲጨምር አድርጓል። ከምርጫው በኋላም ተደጋጋሚ ግጭቶችን ጨምሮ በመላ ሀገሪቱ አለመረጋጋት እንዲፈጠር ምክንያት ሆኗል። በዚህ ዓመትም የሞዛምቢካውያን የቁጣ ስሜት ከዋና ከተማይቱ ማፑቶ ተሻግሮ በበርካታ የሀገሪቱ ክፍል ታይቷል። የተቃዋሚ ፓርቲው መሪ ቬንሶ ሞንዶላ ደጋፊዎችም ቅሬታቸውን ለህገ መንግስታዊ ፍርድ ቤት ያቀረቡ ሲሆን የሀገሪቱ የምርጫ ኮሚሽንም የምርጫ ውጤቱን ይፋ ካደረገ በኋላ ለተቃውሞ ወደ አደባባይ ወጥተዋል። የተቃዋሚው ፓርቲ መሪ የሞንዶላ ጠበቃና ቃል አቀባይም በጥይት ተገድለዋል። ይህም በሰልፈኞቹ ላይ ተጨማሪ ቁጣና ብጥብጥ እንዲፈጠር አድርጓል። ግድያው ከተፈጸመ በኋላም በእሳቸው ላይ የፖሊስ ዛቻና ማስፈራሪያ በመበርታቱ ከህዝብ እይታ መሰውራቸው ተገልጿል። ያም ሆኖ ታዛቢዎች በተቃዋሚው ፓርቲ መሪ ደህንነት ስጋት አላቸው። በሞዛምቢክ በማይስማሙባቸው የፖለቲካና የማህበራዊ እንዲሁም የኢኮኖሚያዊ ጉዳዮች ላይ ሀሳባቸውን በመግለጻቸው ብቻ ነፃ ጋዜጠኞች፣ የህዝብ አስተያየት ሰጫዎች፣ ምሁራን ተሟጋቾች እና ሌሎች በርካታ ሰዎች ሲገደሉ አይተናል። ሞንድላን ሞዛምቢክ ውስጥ ቢሆን ሊገደል የሚችልበት ግልጽ አደጋ አለ ማለት ይችላለሁ። በስዊትዘርላንድ ባዜል ዩኒቨርሲቲ ሞዛምቢካዊ የማህበረሰብ ጥናት ባለሙያ አሊሶ ማካሞ በበኩላቸው ከሀገር መውጣት ለተቃዋሚዎች ጥሩ ውሳኔ ነው ይላሉ። ማካሞ አያይዘውም ስለ ተቃውሞ ስፋት ሲናገሩ ከዚህ በፊት በሞዛምቢክ እንዲህ ያለ ተቃውሞ አልተከሰተም ይላሉ። ሰልፎቹ ጨዋታ ቀያሪዎች ናቸው። ከዚህ በፊት በሞዛምቢክ ውስጥ እንደዚህ ያለ ነገር አልተፈጠረም። ወጣቶች ፍርሃት የላቸውም፣ እናም ትርክቱን መቀየር ችለዋል። አሁን መንግስት ትኩረቱ በማጭበርበር ላይ ነው፣ እናም የፍሬሊሞ ፓርቲ ድል በማጭበርበር ብቻ ተቀባይነት ሊኖረው የሚችል አይመስለኝም። በሌላ በኩል ምርጫን ተከትሎ ሞዛምቢክ ውስጥ መንግስት ተጽዕኖውን ለማስቀጠል በኢንተርኔት አገልግሎት ላይ ከፍተኛ ገደቦችን ማድረግ የተለመደ ዘዴ መሆኑንም ባለሙያው ገልጸዋል። በመሆኑም የኢንተርኔት ኩባንያዎች የኢንተርኔት አገልግሎቶችን ለመሰረዝ ወይም ለመገደብ ከፖሊስና ከፍትህ ባለስልጣናት መመሪያ መቀበላቸውን ገልጸዋል በዚህ ሁኔታ በሞዛምቢክ የቀጠለው አፈናና ተቃውሞ ተንታኞች እንደሚሉት በቅርብ የሚቀየር አይደለም ይህም ሀገሪቱን ለከፋ ቀውስ ይዳርጋል የሚል ስጋት አሳድሯል አድማጮች የዛሬው የትኩረት በአፍሪቃ ዝግጅት በዚህ ተጠናቋል ፀሐይ ጫኔ ነኝ መልካም ጊዜ